እንደምናመሻችሁ የጋቢና ቪ አድማጮች የዕለተ ማክሰኞ ህዳር 14 2014 ዓ.ም ምሽት ዝግጅታችን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ጀምሯል። በምሽቱ መሰናዷችን ወቅታዊ ጉዳዮችን የሚዳስሱና ለወጣቶች ትምህርት ይሰጣሉ ያልናቸውን ፕሮግራሞች አሰናድተናል። ከነዚህም መካከል ሌላ በረሃብ ምክንያት የሞቱ ከተማ ውስጥ ከ16 በላይ እናቶችና ህፃናቶች የሞቱ ደግሞ አውቃለሁ። እነዚህ ሁሉ ሲቀበሩ እኔ በዓይኔ በቦታው ላይ ተገኝቼ ማረጋገጥ እንችል የህወሀት ታጣቂዎች ከተቆጣጠሯቸው ከሰሜንና ከደቡብ ወሎ ዘኖች ከተፈናቀሉ ሰዎች መካከል አንዱ የሆኑትን አቶ ቸኮል ይታዘበውን የሰማችሁት ተፈናቃዮቹ የሚገኙበትን ሁኔታ የሚዳስስ አንድ ዘገባ ይኖረናል። ሴቶች ለምሳሌ የመረጡትን ዩኒቨርሲቲ ገብተው ለምን እንደመረጡ አያውቁም። ምን እንደሚመርጡ አያውቁም። ተመርቀው ደግሞ ከወጡ በኋላ ራሱ ምን መስራት እንዳለባቸው አያውቁም። አሁን ደግሞ የሰማችኋቸው ወይዘሮ ፍጹም አጥናፈ ወርቅ ኪዳነ ማርያም ይባላሉ። ለወጣቶች የሜንተርሽፕ ወይም የማማከር አገልግሎት የሚሰጡ ባለሙያ ናቸው። የምሽቱ እንግዳችን ናቸው። አብራችሁን ካመሻችሁ ሌሎች ጥንቅሮች ይኖሩናል። ሰዓት እንደፈቀደም ጣም ያላቸው ሙዚቃዎች እንጋብዛለን። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ፣ በቅንብሩ ንጉሱ ታምሬ አብሮኛለ። አሁን በቅድሚያ ከሀገር ውስጥና ከውጭ ላሰባሰብናቸው ዜናዎች ሀብታሙ ስዩም ጠቅላይ ሚኒስትር አብይ አህመድ ወደ ግንባር እንደሚዘምቱ አስታውቁ። የመከላከያ ሰራዊትና ሌሎች የጸጥታ አካላት በቅንጅት የተለየ ወዳሉት እርምጃ እንደሚገቡ ደግሞ የገዢው ብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አመልክተዋል። ጠቅላይ ሚኒስትሩ ትናንት ምሽት ላይ ኢትዮጵያ የሚለውን የነጻነት ስም የማስጠበቅ የታሪክ አደር አለብን በሚል ርዕስ በማህበራዊ መገናኛ ገጻቸው ላይ ባሰፈሩት ጽሑፍ ከህዳር 14 2014 ዓ ም ጀምሮ ወደ ጦር ግንባር እንደሚዘምቱ አስታውቀዋል። ከእንግዲህ እኔ መከላከያን በግንባር ሁኜ ለመምራት ከነገ ጀምሮ ወደ ትግሉ ሜዳ እዘምታለሁ ብለዋል። ጠቅላይ ሚኒስትር አብይ ለመላው ጥቁር ህዝቦችና ለኢትዮጵያን ሲሉ ባስተላለፉት መልእክት ሌሎቹም ፈለጋቸው እንዲከተሉ ጥሪ አቅርበዋል። ጠቅላይ ሚኒስትሩ በዚህ ጽሁፋቸው የውጭና የውስጥ ጠላቶቻችን ብለው የገለጿቸው ኃይሎች ተቀናጅተው መዝመታቸውን ጠቁመው አሁን ኢትዮጵያን ለመታደግ የመጨረሻውን ፍልሚያ የምናደርግበት ጊዜ ላይ ነን ብለዋል። የእኛ መዝመት የሚፈጥረውን ክፍተት ከግንባር የቀሩት የክልልና ፌዴራል አመራሮች በሙሉ አቅማቸው ይሰራሉ ሲሉም አክለዋል። የፓርቲው የስራ አስፈጻሚ ኮሚቴ አባል ዶክተር አለሙ ስሜም ከፓርቲያችን ፕሬዚደንት ጀምሮ ወደ ግንባር ሄደን እኛ መስዋዕት ሆነን ኢትዮጵያን ለማዳን ወስነናል ብለዋል። የፓርቲው የስራ አስፈጻሚ ኮሚቴ አባልና የመከላከያ ሚኒስትር ዶክተር አብርሃም በላይ ደግሞ የመከላከያ ሰራዊትና ሌሎች የጸጥታ አካላት በቅንጅት ተዘጋጅ ወደ ተለየ እርምጃ ይገባሉ ብለዋል። እርምጃው ምን እንደሚሆን ግን በዝርዝር አላብራሩም። በግጭቱ በተሳተፉ አካላት መካከል ወታደራዊ አማራጭ መፍትሄ እንደማይሆን በመግለጽ ዩናይትድ ስቴትስና የመንግስታቱ ድርጅትን ጨምሮ በግጭቱ ውስጥ ያሉ ሁሉ ያለምንም ቅድመ ሁኔታ ተኩሱ ለማቆም ለድርድር እንዲቀመጡ ተደጋጋሚ ጥያቄዎችን ቢያቀርቡም እስካሁን በተጨባጭ የታየ ለውጥ የለም። ሩሲያ ከዩክሬን በሚያዋስናት ድንበር ላይ የጦር እንቅስቃሴዋን ማጠናከሯ ያሳሰባቸው የዩናይትድ ስቴትስ ባለስልጣናት ሌላ ዙር ወረራ ሊኖር እንደሚችል እያስጠነቀቁ ነው። የዩክሬን ባለስልጣናት በአሁኑ ሰዓት ቁጥራቸው ዘጠና ሺህ የሚሆኑ የሩሲያ ወታደሮች ሩሲያ በምትቆጣጠረው የዩክሬን ምስራቃዊ ክፍል ላይ እንደሰፈሩ አስታውቀዋል። ይህ ጉዳይ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከንና የዩክሬን አቻቸው ዲሜትሮ ኮሊባ በዚህ ወር ተገናኝተው በመከሩበት ወቅት ዋነኛ አጀንዳ ሆኗል። ዋሽንግተን ሁኔታውን በቅርብ እየተከታተሎችው መሆኑን አስታውቃለች። የዩክሬን የመከላከያ ሚኒስትር ኦልኪዚ ረዚኒኮቭ ሀገራቸው ዝግጁ መሆኗን አስታውቀዋል። ባለፈው ሳምንት በፔንታገን ከዩናይትድ ስቴትስ መከላከያ ጠቅላይ ኢታማዦር ሎይድ ኦስቲን ጋርም መክረዋል። ኦስቲን ፕሬዚደንት ባይደን ለዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪቭ እንደተናገሩት ሁሉ ለዩክሬን ራስን መከላከል፣ ሉዓላዊነትና የግዛት አንድነት የማይናጥ ድጋፍ እንደምንሰጥ አረጋግጣለሁ ብለዋል። ከመቶ የሚልቁ አፍጋኒስታናውያንን የጫነ አውሮፕላን በትናንትናው ዕለት በሰሜን ግሪክ ደርሰዋል። የግሪክ ባለሥልጣናት እንደተናገሩት በሀገራቸው ከደረሱ 119 ሰዎች መካከል የአፍጋኒስታን የድንበርና የጎሳ ጉዳዮች ሚኒስትር ሞሃቢላ ሳሚም እንዲሁም በታሊባን ተዋጊዎች ላይ ክስ ሲያቀርቡ የሰነበቱ ጠበቃ፣ የሴቶች መብት ጠበቆችና ሴት ዳኛ ይገኙበታል። ግሪክ የደረሱት ግለሰቦች ዩናይትድ ስቴትስና ካናዳን ጨምሮ ወደ ሌሎች ሀገራት እንዲያመሩ ሁኔታዎች እስኪመቻቸው ድረስ በሀገሪቱ ይቆያሉ። ታሊባን አፍጋኒስታንን ከተቆጣጠረበት ነሐሴ ወር ወዲህ ሰባት መቶ ያክል አፍጋኒስታናውያን ወደ ግሪክ በረዋል። ኬንያ ከመጪው የጎርጎሳያኑ ታህሳስ አጋማሽ ወዲህ ያልተከተበ ሰው በአካል ተገኝቶ የመንግስት አገልግሎቶችን እንዳያገኝ፣ ለህዝብ መሰብሰቢያና መናፈሻ ስፍራዎች ሆቴሎችና ምግብና መጠጥ ቤቶች እንዳይጠቀም እንደምትከለክል አስታውቃለች። ኬንያውያን መሰል አገልግሎቶችን ለማግኘት ከፈለጉ ከአንድ ወር ያነሰ የክትባት ጊዜ ብቻ ቀርቷቸዋል። የሀገሪቱ የጤና ሚኒስትር ሙታሂ ካገዌ አዲሱ እርምጃ ክትባት የሚፈሩ ዜጎች የጎረጎሳውያኑ ዓመት ከመገባደዱ በፊት እንዲከተቡ ግፊት ለማሳደር ያለመ እንደሆነ ተናግረዋል። ኬንያ የቫይረስ ተጋላጭነት እየጨመረ ከመጣባቸው ምዕራባውያን ሀገራት ልትማር እንደሚገባም አክለዋል። የሀገሪቱ መንግስት የአሁኑ እርምጃው በዓመቱ መጨረሻ አስር ሚሊዮን ሰዎችን ለመከተብ የተያዘን እቅድ ለማሳካት እንደሚረደውም ተስፋ አድርጓል። ኬንያ እስካሁን ድረስ ስድስት ነጥብ አምስት ሚሊዮን ክትባቶችን በመላ ግዛቶቿ ብታሰራጭም የተከተቡ ዜጎቿ ግን ሁለት ነጥብ አራት ሚሊዮን ብቻ ናቸው። ይህ ቁጥር ከሀገሪቱ የሕዝብ ቁጥር 10 በመቶውን ብቻ የሚሸፍን ነው። ለዜናው አመሰግናለሁ። እያዳመጣችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራማችን በአጭር ሞገድ በ25 ሜትር ባንድ 12040 ኪሎ ኸርዝ፣ በ19 ሜትር ባንድ 15580 ኪሎ ኸርዝ ይተላለፋል። ለቴሌቪዥን እና ና ሬዲዮ በቴሌቪዥን ተመልካቾቻችን ደግሞ በመደበኛው የኢትዮሳት ቻናላችን ላይ ታገኙናላችሁ። አስተያየቶቻችሁን በማህበራዊ ትስስር ገጾቻችን በፌስቡክ ና በትዊተር አት ቪኦኤ አምሃሪክ በማለት አድርሱን። አሁን ወደ ቀዳሚው ዝግጅታችን እናልፋለን። የህወሓት ታጣቂዎች በተቆጣጠሯቸው በሰሜንና በደቡብ ወሎ ዞኖች ውስጥ በተፈናቀሉ በመድኃኒትና በምግብ እጥረት ሰዎች እየሞቱ ነው ሲሉ ከሶስትና አራት የእግር ጉዞ በኋላ ባህር ዳር መግባታቸውን የተናገሩ ተፈናቃዮች ለአሜሪካ ድምጽ ተናግረዋል። ክልሉ ውስጥ አስቸኳይ የምግብ እርዳታ የሚያስፈልጋቸው ሰባት ሚሊየን ተፈናቃዮች እንዳሉ በተደጋጋሚ የሚገልጸው የአማራ ክልል መንግስትም ዓለም አቀፍ የሰብአዊ ረድኤት ተቋማትን እያወቀሰ ይገኛል። አስቴር ምስጋናው ዝርዝር አላት። አቶ ቸኮል የታዘበው ከሰሜን ወሎ ዞን ከላሊበላ ከተማ እስከ መቄት በእግራቸው ከተጓዙ በኋላ ቀሪውን በህዝብ መጓጓዣ ተሳፍረው ባህር ዳር ከተማ እንደገቡ ይናገራሉ። ይኖርበት ስለነበረው የላሊበላ ከተማ ሁኔታ ሲናገሩም ህወሀት አካባቢውን ከተቆጣጠረበት ከነሐሴ ወር ጀምሮ ህዝቡ በከፋ ችግር ላይ እንደሚገኝ ይናገራሉ። በመድኃኒትና በምግብ እጥረት የሞቱ ሰዎችን መቅበራቸውን አቶ ቸኮል ይገልጻሉ። ከመቶ በላይ ሰው ነው የደረስ ነው። አብዛኛው ሰው ተሰዶ ወደዚህ ሲመጣ ለቤተሰቦቹ በተለይ የተከታታይ መድኃኒት ለመውሰድ ነው የመጣው እና ከፍተኛ ችግር ነው ያለው አካባቢው እንደሚታወቀው በጣም የድርቅ አካባቢ ከመሆኑ አንጻር ባለፉት ዓመታት በሴፍቲነት በተለያዩ የተራዶ እርዳታዎች ሲረዳ የቆየ መሆኑ ይታወቃል። ነገር ግን ባለፉት አራት ወራት ምንም አይነት ድጋፍ በመንግስትም ሆነ በሌሎች ዓለም አቀፍ የተራዶ ድርጅቶች እየተረዳ ባለመሆኑ ከፍተኛ ረሃብና ከፍተኛ ችግር ውስጥ ነው የገባው። የእኔ ቤተሰብ ምቶ ሙስሊም ሽምሻ በሚባል ቀበሌ በወሊድ ምክንያት የሚያዋልድ በማጣቷ ህፃኑም እሷም በዚህ ምክንያት ሞታለች። ይሄን አውቃለሁ። በስኳር በሽታ ምክንያት የሞተ ወጣት ከተማ ውስጥ ላሊበላ ከተማ ውስጥ ወርቅ ድንጋይ ተብሎ በሚጠራ ልዩ ቦታው እንዲሁ በመድኃኒት እጥረት ምክንያት መቆየት የሚችል ልጅ መሞቱን አውቃለሁ። ሌላ በረሃብ ምክንያት የሞቱ ከተማ ውስጥ ከ16 በላይ እናቶችና ህፃናቶች የሞቱ ደግሞ አውቃለሁ። እነዚህ ሁሉ ሲከበሩ እኔ በአይኔ በቦታው ላይ ተገኝቼ ማረጋገጥ ነው። ሌላው ከላሊ በላ ከተማ የመጡት የአይን ማኝ አቶ ሞላ ደርበው በከተሞች አካባቢ የሚሞተውን ሰው ብቻ መመልከት እንደቻሉ ገልጸው በገጠር አካባቢ ችግሩ የከፋ ሊሆን እንደሚችል ተናግረዋል። ባህርዳር የተጉዘን የገባ ነው ሞስ ከሶስት ቀን በላይ ነው፣ ተጉዘን የገባ ነው። እዚህ ባህር ዳር ላይ ማለት ነው። በርካታ ሰዎች ሞተዋል። እኔ የማውቃቸው በራሱ ከአስር በላይ ሞተዋል፣ በመድኃኒት እጥረት ምክንያት ይሞተዋል። አሁንም ግን አሉ ሌሎች ነው። ይህ ምናልባትም እኔ ባይኔ ያየኋቸው ሀዘንተኛ ሰዎችን በጠየቁት መንገድ ነው። ግን ስለመታመማቸው እውቅና የሌለን ገጠራማ ቦታዎች ላይ በተለይ ደግሞ በርካታ ሰዎች እየታመሙ እየሞቱ እንዳሉ በርካታ መረጃዎች ይደርሱናል። በስም ደረጃ ግን እነማን ናቸው የሚለውን ነገር ፈልጎ ለማግኘት እንደፈለግን መንቀሳቀስ ስለማንችል የመረጃ ልውውጣችን በዚህ ልክ ነው። የሞቱት እንዳሉ ሆኖ ያሉት፣ በህመም ላይ ያሉት፣ በአልጋ ላይ ያሉት ሰዎችን ራዶ ድርጅቶችም የሚሰሙ ከሆነ የምንጠይቀው እኛ ድረሱላቸው ምናልባት እኔ አንድ ነኝ ላይ በላይ ያለሁትን ግን ሺዎችን እንታደጋለሁ የሚል እምነት ስላለኝ ነው ወደዚህ ቀርቤ ድምፅን እያሰማ ያለሁትና ልንደርስላቸው የሚገባል የሚል ነገር አለ። በ ከደቡብ ወሎ ዞን ሀይቅ ከተማ የመጣው የአካል ጉዳተኛው ሰለሞን ወዳጆ በብዙ ስቃይ ተጉዞ ባህር ዳር ከተማ በቅርቡ መግባቱን ይናገራል። ሀይቅ ከተማ ውስጥ በመድሃኒት እጥረትና በረሃብ ምክንያት ህይወታቸው የሚያልፍ ሰዎች እንዳሉ ጠቁሟል። እኔ ረሃብ የመጀመሪያው ቃላት አለ ማለት ብዙ ሰዎች ብዙ ሲታር በኋላ አሁን ህጻናት አሉ። ለምሳሌ አንዱን ጓደኛዬ እንኳን ምሳሌ በነገርሽ እናቱ የስኳርም እንደገና የደም ግፊትም ተጠቅነች እና ይቺ ሴትዮ በጣም በብዙ ስቃይ ውስጥ ነው ያለፈችው። አብዛኞቹ ሱቆች ተዘርፈዋል። እነዚህ ሸቀጣሸቀጥ፣ መድኃኒት ቤቶች ሁሉም እየተከፈቱ ሱቃቸው እየተሰበሩ ሙሉ በሙሉ ተዘርፈው በመኪና የሚጫኑ ተጭነዋል። ለወታደር ቀን ለሚሆኑት ደግሞ እንደገና ወስዷቸዋል እየጫኑ የአበማጽ ቡድን ማለት ነው። እንደዚያ አድርገው ወስዷቸዋል። ተቅላለ እና ረሃቡ በጣም ጭንቅ ነበረ። ምግብ ቤት ተዘግተው ሁሉም ነገር አሁን የተዘጋጉና ያለቁ ነገሮች ናቸው። ውሃ ተዘግተዋል። መብራት ተዘግተዋል። ሱቅ ሁሉ ተዘርፏል። ምንም ነገር የለም። ስለዚህ ሰዎች አሁን በብዙ ረሃብ እያለቁ በብዙ ረሃብ ሰባት ሚሊዮን ለሚጠጋ ተፈናቃይ የአስቸኳይ የምግብ እርዳታ እንደሚያስፈልገው በተደጋጋሚ የሚናገረው የአማራ ክልል መንግስት አሁንም ዓለም አቀፍ የሰብአዊ እርዳታ ለጋሾችን እየወቀሰ ይገኛል። የአማራ ክልል አደጋ መከላከልና ምግብ ዋስትና ልዩ ድጋፍ የሚሹ ኮሚሽነር ዘላለም ልጅአለም ትላንት ለሀገር ውስጥ ሚዲያ እንደተናገሩት የህወሀት ታጣቂዎች ከተቆጣጠሩባቸው አካባቢዎች ተፈናቅለው በተለያዩ ቦታዎች የሚገኙ ሁለት ነጥብ አንድ ሚሊዮን ተፈናቃዮችን መንግስትና ህዝብ ድጋፍ እያደረገ ሲሆን በህወሀት ቁጥጥር ስር ባሉ አካባቢዎች የሚኖሩ አምስት ሚሊዮን የሚጠጉ ተፈናቃዮች እርዳታ ማግኘት አልቻሉም ብለዋል። ለዚህም ተጠያቂዎቹ አለም አቀፍ የእርዳታ ለጋሾች ናቸው ብለዋል። በዋነኛነት መንግስት እነዚህን አካባቢዎች ድጋፍ ሊያደርግ የሚችልበት ሁኔታ የለም። ምክንያቱም በጠላት የተያዙ ከመሆናቸው ነው አኳያ ማለት ነው። ስለዚህ የመንግስት የመንግስት ያልሆኑ ድርጅቶችና የአለም አቀፍ ተራዶ ድርጅቶች እነዚህ አካባቢዎች አለም አቀፍ የሆነ መብት ስላላቸው ገብቶ ድጋፍ ማድረግ ሰባይ ድጋፍ ማድረግ ነበረባቸው። በዚህ በኩል በተደጋጋሚ ውይይት ለማድረግ ተሞክሯል። ምንም አይነት ድጋፍ እያደረጉ አይደለም። ይሄ ባለመሆኑ ምክንያት በመድኃኒት እጦት ምክንያት እናቶች፣ አረጋውያን፣ ህጻናት እየሞቱ ያሉበት ሁኔታ ነው ያለ። ይህ ባለመሆኖ ምክንያት በምግብ ጦት ምክንያት ቤታቸውን ዘግተው ሞተው የተገኙ የህብረተሰብ ክፍሎች አሉ። አጠቃላይ ከፍተኛ የሆነ ማህበራዊና ኢኮኖሚ ቀውስ እየተፈጠረ ነው ያለው። በተያያዘ ዜና የኢትዮጵያ መንግስት በህወሀት ቁጥጥር ስር ወደሚገኙት ኮምቦልቻና ላሊበላ ከተሞች የሰብአዊ እርዳታ በረራ እንዲካሄድ መፍቀዱን ሰሞኑን የመንግስት ኮሚኒኬሽን አገልግሎት ጽፈት ቤት አስታውቋል። ምክትል ጠቅላይ ሚኒስትር እና የውጭ ጉዳይ ሚኒስትር ደመቀ መኮንን ከአፍሪካ ቀንድ የአሜሪካ ልዩ ልዑክ ከሆኑት ጄፍሪ ፌልትማን ጋር ውይይት ካደረጉ በኋላ ነው ጉዞ የተፈቀደው። የኢትዮጵያ መንግስት የእርዳታ እህል ወደ ትግራይ ክልል እንዲገባ ፍቃድ መስጠቱን ተገልጿል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር። ሰማችሁት ያላችሁት ጋቢና ቪኦኤ በየእለት ወደ እናንተ የሚደርስ የወጣቶች ድምጽ ነው። ወደ ተከታዩ መሰናዷችን እናልፋለን። በኢትዮጵያ ለዓመታት የዘለቀው የፖለቲካ አለመረጋጋት ወደ ግጭት አምርቶ በርካቶች ለሞትና ለስደት በመዳረጋቸው በተለይ በህጻናትና በወጣቶች ላይ የሚያሳድረው ተጽዕኖ ከፍተኛ በመሆኑ የቅርብ ክትትልና የማማከር አገልግሎት እንደሚያስፈልጋቸው ባለሙያዎች ይገልጻሉ። ይህን አይነቱን አገልግሎት እየሰጡ ከሚገኙ በጎ ፈቃደኞች መካከል ደግሞ የሴቶችና ህጻናት ቢሮ ከተባበሩት መንግስታት ሴቶች ጋር በመተባበር ከሁለት ዓመት በፊት በጀመረው የሜንተርሺፕ ወይም የማማከር ፕሮግራም ውስጥ በበጎ ፈቃደኝነት የሚያገለግሉት ወይዘሮ ፍጹም አጥናፍ ወርቅ ኪዳነ ማርያም አንዷ ሲሆኑ የህይወት የቅኝት የተሰኘ መጽሐፍም አሳትመዋል። በፖለ አለመረጋጋት ወቅት ለወጣቶች የሚሰጥ የሜንተርሺፕ ወይም የማማከር አገልግሎት ምን መምሰል አለበት በሚል ሀሳብ ዙሪያ ከወይዘሮ ፍጹም ጋር ቆይታ አድርጊያለሁ። ቀጥሎ ይቀርባል። በእንግሊዝኛ ሜንተርሺፕ የምንለው መካሪ ወይም ጠቋሚ የምንለው ሰው በኖር በተለይ ለወጣቶች ምን ማለት ነው? ሜንተርሺፕ እንግዲህ ምን ማለት ነው መሰለሽ ዋናው ነው? ፐርፐዙ ማማከር ነው በቃ ማማከር፣ አቅጣጫ ማመላከት፣ ልምድን ማጋራት ባለፉበት ህይወት ውስጥ ጥሩ ሰክሰስፉል የሆኑበትን ወይም ደግሞ ስኬታማ የሆኑበትንም ነገር ለሰዎች ለወጣቶች ማማከር ስኬታማ ያልሆኑባቸውን እና ፌል ያረጉባቸውን ነገሮች ደግሞ ሌሎቹ ስህተቱን እንዳይደግሙት ከነሱ ስህተት እንዲማሩ ጋይዳንስ መስጠት ወይም ደግሞ አቅጣጫ ማመላከት ማለት ነው ሜንቶርሽፕ ማለት እንግዲህ ወጣቶች በተለይ ሜንተርሺፕ ወይም ማማከር አገልግሎት የበለጠ ያስፈልጋቸዋል ይላሉ ባለሙያዎች እና ለምንድን ነው ወጣቶች የሚያስፈልጋቸው ምን አይነት ጉዳዮች ናቸው? መመከር ያለባቸው ወይም ለምክር የሚነሱ ሀሳቦች ምን አይነት ጉዳዮች ናቸው? ሜንቶርሽፕ ለወጣቶች በጣም ያስፈልጋል። ለወጣቶችን ብቻ ሳይሆን በአጠቃላይ ለጎልማሶችም ሆነ ለማንኛውም ሰው ሜንቶርሽፕ አገልግሎቱ ለሚፈልጉ ሰዎች በጣም ጠቃሚ ነው። ምክንያቱም አንድ ሰው በህይወቱ ሁሉን ነገር ሊያውቅ ወይም ደግሞ ሁሉን ነገር ሊያገኝ አይችልም። ነገር ግን ለወጣቶች በተለይ ደግሞ ብዙ ያላዩዋቸው ከፊታቸው የተደቀኑባቸው ነገሮች እነሱ የማያያዋቸው ነገር ግን በድፍረት ብቻ ትክክል ነው ብሎ የሚገቡባቸው ብዙ ነገሮች ይኖሯቸዋል። ለምሳሌ ቴክኖሎጂ ጠቃሚ የሆነውን ያህል ብዙ ደግሞ ዲስትራክት የሚያደርግ ወይም ደግሞ የወጣቶችን ጊዜ የሚወስድ ነገር አለው። ሌሎቹ ደግሞ እንደዚሁ በሱስ የመያዝ ሊሆን ይችላል። ከሱስም ደግሞ የተለያዩ አይነት ሱሶች አሉ። በአሁኑ ሰዓት ወጣቶችን ህይወታቸውን በጣም እያዛቡባቸው አሉ እና ሌላው ግን ሜንቶርሺፕ ግን በስፋት በትምህርታቸው ሊሆን ይችላል። አንዳንድ ልጆች ለምሳሌ የመረጡትን ዩኒቨርሲቲ ገብተው ለምን እንደመረጡ አያውቁም፣ ምን እንደሚመርጡ አያውቁም። ተመርቀው ደግሞ ከወጡ በኋላ ራሱ ምን መስራት እንዳለባቸው አያውቁም። ስለዚህ እንዲህ እንዲህ አይነት ነገር ሲኖር በአብዛኛውን የኛ እገዛ በጣም ያስፈልጋቸዋል። አሁን አንቺ ካነሳሻቸው ሀሳቦች ጋር በተያያዘ ኢትዮጵያ ያለችበት የፖለቲካ ቀውስ፣ አለመረጋጋት አለ እና ወጣቶች በእንደዚህ አይነት ወቅት የተለያዩ ፍርሃት ወይም የወደፊት እጣፈንታቸው ላይ ጥርጣሬ የመኖር ሁኔታ ሊፈጠር ይችላል እና በእንደዚህ አይነት ወቅት ሜንተር ወይም መካሪ የሚሆን ሰው መኖር ምን ያክል አስፈላጊ ነው ትያለሽ? ምን አይነት ድጋፍስ ይሰጣል አሁን ባለው የኢትዮጵያ ነባራዊ ሁኔታ ላይ ስናይ ኦፍኮርስ ወጣቶችም ጎልማሶችም ወይም ትልልቅ ሰዎችም ስጋት ላይ ናቸው። ነገር ግን ትልልቅ ሰዎች ብዙ ጊዜ በህይወታቸው ውስጥ እንዲ አይነት ነገሮችን አልፈዋቸዋል። በአንደኛው መንግስት፣ ሁለተኛው መንግስት፣ ሶስተኛው መንግስት እያሉ የሚተርኩት ነገር አላቸው። እነዚህ ወጣቶች ደግሞ ምናልባት ገና ምንም ያላዩ ልጆች ስለሆኑ ይህ ነገር በህይወታቸው ውስጥ ቢመጣ የህይወት ፍጻሜ ያለመሆኑን በሀገሪቱ ውስጥ ሊያነት ነገር ሲከሰት ሊያልፍ እንደሚችል ነገር ግን እነሱ ተረጋግተው ምክረኛ ካልሆነ ምንጭ የሚመጡ ምክሮችንም ሆነ ሀሳቦችን እያዩ እያነበቡ ዲስትራክትድ እንዳይሆኑ፣ እንዳይረበሹ እና ከግባቸው ወይም ደግሞ ከህልማቸው ወደኋላ እንዳያፈገፍጉ እንመክራቸዋለን። ስለዚህ ጥሩ ጥሩ ለነሱ እያሳዩ ምሳሌ የሚሆኑ ነገሮችን እያነሱ እነሱን ማረጋጋት አሁን ከኛ ይጠበቅብናል። በእርግጥ ሁላችንም ስጋት ሊኖርብን ይችላል። ነገር ግን የእኛ ስጋትና የእነሱ ስጋት ይለያያል። እነሱ ተምሬ፣ ተመርቄ ስራ ይዤ አልፎልኝ ብለው በሚያስቡበት ሰዓት እንደዚህ አይነት ነገር ሲረብሻቸው ነገ ጨለማ እንዲሆንባቸው የሚያደርጓቸው ብዙ ነገሮች በዙሪያቸው ውስጥ አሉ። ነገር ግን ነገ ጨለማ እንዳልሆነ ነገ የሚበራ ነገር እንዳለ እኛ ከተሞክሯችን፣ ከአባቶቻችን፣ ከአያቶቻችን ተሞክሮ ካነበብነው፣ ከሰማነው ለእነሱ የመንገድ የማረጋጋት ኃላፊነት አለብን ማለት ነው። እንደዚህ አይነት እገዛ መስጠት የሚችለው ወይንም ደግሞ ወጣቶችን በተለይ አቅጣጫ የመጠቆም አይነት ሜንተር የመሆን ስራ መስራት የሚችለው ምን አይነት ሰው ነው? የተለየ ሙያ ያስፈልገዋል? አሁን ለሜንቶርሽፕ ስፔሲፊክ የምትውን ሙያ የለም። ሜንቶር መሆን የሚችል ሰው ምን አይነት ሰው ነው መሰለህ? በትምህርት በስራው በህይወቱ በአጠቃላይ በራሱ ወይም በራሷ እዚህ ቦታ መድረስ ፈልግ ነበረ እፈልጋለሁ ብሎ የደረሰበት ወይም ሊደርስ አሁንም የሚፍጨረጨር ወይም የሚተጋ ሰው ቢሆን ለዛ ከታች ለሚወጣ ወጣት ጠቃሚ ይሆናል። አሁን ለምሳሌ እኔ አመ ሜንቶር ሜንቶር ነይም ብዬ ነው ብዙ ወጣቶችን ሜንቶር እያደረክ ያለሁት። ለምንድን ነው እኔ በህይወቴ በህይወት ዘመኔ ለምሳሌ ብዙ ስኬትና ብዙ ስኬታማ ያለሆነ ህይወት አሳልፌ ነው እዚህ ጋ የደረስኩት። ለስኬቴ ምክንያት የሆነው የራሴ ጥረት፣ ታላላቆችን በማየት ሰዎችን አራያ በማድረግ በመማር ሰልፍ ደቨሎፕመንት ላይ በጣም በቃ ራሴ ላይ በደንብ በመስራት ምንም ነገር እንዲሰረኝ እድል ባለመስጠት ነው አሁን የደረስኩበት ደረጃ ላይ የደረስኩት። ስለዚህ የኔን ተሞክሮ ብሰጣቸው፣ ለካስ ወድቄ አልቀርም፣ መማር እችላለሁ፣ ለከ እድሜ ለትምህርት እድሜ ገደብ የለውም ሁልጊዜ መማር እችላለሁ የሚሏቸውን አጣጫዎች የሚያሳዩ እንደኔና ከኔ የተሻሉም እንዲሁ ብዙ ሰዎች አሉ። እንግዲህ ሙያ ካል ዶክተር የሆነም ሰው ሊሆን ይችላል፣ በሙያው ሜዲካል ዶክተር ማለት ነው። ኢንጂነር ሊሆን ይችላል፣ እንደኔ አይነት የማኔጅመንት የፕሮጀክት ማኔጅመንት ክሎት ያለው ሊሆን ይችላል። በነገራችን ላይ ሜንቶር ስንል ወላጆቻችን፣ ለምሳሌ የኛ ሜንቶሮች ናቸው። ህይወት ልምድ ብዙ ያጋጠማቸውና እየተማሩት ያሳለፉት ነገር አለ። እሱ ሲነግሩን ያ ማለት ለእኛ ምክር ማለት ምክር ማለት ደግሞ ሜንቶርሽፕ ማለት ነው። ምናልባት ከዚህ ጋር በተያዘ አንቺም የህይወቴ ቅኝት የተሰኘ የህይወትሽን ተሞክሮ ያካፈልሽበት አንድ መጽሐፍ ጽፈሻልና ምን አይነት ልምዶችን ነው በዚህ መጽሐፍ ውስጥ ያካፈልሽን? ምናልባት መጽሐፉን ለመጻፍ ምክንያት የሆነች ነገር አለ ወይ? መጽሐፍን ለመጻፍ እኔ ምክንያት የሆነ በህይወቴ በጣም ብዙ ውጣ ውረድን አልፌ አሁን የደረስኩበት ደረጃ ላይ ደርሻለሁ። እዚህ ደረጃ ግን ስደርስ ብዙ ፈተናዎችን እያለፍኩኝ ነው። ለምሳሌ የእኔ የስራ ህይወት በጣም ፈተና የነበረበት ነበረ። ቻሌንጅ ሲመጣብኝ፣ እኔ ቻሌንጁ እንዲሰብረኝ እድል አይደለም የምሰጠው። ኦኬ፣ ይሄ የሆነበት ምክንያት ምናልባት ይሄኛው ስለ ጎደለኝ ነው እልና የጎደለኝን ለማሟላት ነው የሚሄደው። ለምሳሌ በሴትነቴ ሊሆን ይችላል ፈተናዎች የሚደርሱብኝ። ያሁሉ ሲሆን ግን እኔ ወደፊት ነው የምጓዘው። ስፍራ አላልኩም። በቃ በነገርሽ ላይ ድክመቶቼን በሙሉ ጽፍ ያለው መጽሐፉ አድማጮቻችንም አግኝተው እንደሚያነቡት ተስፋ እናደርጋለን። ምናልባት ግን አሁን እዚህ ላይ ለሚያዳምጡን መጽሐፍ ውስጥ ካካተትሻቸው ምክሮች መካከል በተለይ ወጣቶች ከዚህ ይማራሉ ብለሽ ያሰፈርሹ ምክር ካለ ምናልባት በዛው ብታካፊን አንድ ምክር። እሺ፣ አሁን እኔ መጨረሻ መጽሐፌን የዘጋሁት በምክር ነው። ዘጠኝ ትልልቅ ምክሮች ምክር ያለውኝ እና ከዛ ውስጥ አንዱ ራስን መሆን ነው። አንድ ሰው ራሱን ማወቅ መቻል አለበት። ከራሱ ጋር መታረቅ መስማማት አለበት። አንድ ሰው ከራሱ ጋር ሲታረቅ ከሌሎችም ጋር ይታረቃል፣ ወይም ደግሞ ከሌሎችም ጋር ተግባብቶ መስራት ይችላል። ሌላው ምንድን ነው? ከራሳችን ጋር ስንታረቅ አቅጣጫችንን፣ የምንፈልገውን የሕይወታችንን ፐርፐስ እናገኘዋለን። ሌላው ወጣቶች ከተማሩ በኋላ ሁሉ የሚታያቸው ውጭ ሀገር መሄድ ነው። አገራችን ውስጥ ግን የምንፈልገውን እድገት ሰርተን ተምረን ማግኘት መለወጥ እንችላለን የሚል ምክር መክሬአለው። ምክንያቱም እኔ አንዷ ስለሆንኩኝ ማለት ነው። እንደኔ ደግሞ ብዙ ሺዎች ሀገራቸው ውስጥ ቀርተው ለራሳችንንም ለውጠን ሀገራችንን መለወጥ እንችላለን የሚል ምክር መክር ያለ። እንዳንቺ በርካታ የህይወት ልምዶችን ያካበቱ በስራም በትምህርትም የተለያዩ ደረጃዎች ላይ የደረሱ በርካታ ሰዎች አሉና አሁን አንቺ በሄድሽበት መንገድ ለት ለወጣቶች በምን መልኩ ነው እነዚህን ልምዳቸውን ማካፈል የሚችሉት? ለሰዎች ማገልገል መጀመሪያ ከውስጥሽ መምጣት አለበት እና ያንን የአገልጋይነት ስሜት ሁሉም ቢኖራቸው ደስ ይለኛል። የግድ ሚዲያ ላይ መውጣት የለባቸውም፣ ትሬነር መሆን የለባቸውም፣ ትምህርት ቤት መክፈት የለባቸውም። ግን ባሉበት እና ባገኙት አጋጣሚ እንደ አንድ ሰው አንድ ወጣትን ወይም ደግሞ ሁለት ወጣትን ሜንቶር ቢያረግ ትልቅ ለውጥ ነው የሚመጣው። ሌላው ትምህርት ቤቶች፣ ትምህርት ሚኒስቴርም እዚህ ላይ ቢሰራበት፣ ወጣቶችም ስለ ሜንቶርሽፕ እንዲያውቁ ሚዲያዎች ቢሰሩ። እንግዲህ ይሄ ነው ያለኝ ሀሳብ። በርካታ ህጻናት፣ ተማሪዎች እንዲሁም ወላጆቻቸው በሀገር ደረጃ የተለያዩ ችግሮችን የሚያሳልፉበት ወቅት ነው እና በተለይ ሰላምን ለማምጣት አንድነትን በመፍጠር አኳያ ሜንተር ብለን አሁን ቅድም ያነሳ ናቸው ወላጆች፣ ያ ትልልቅ ደረጃ የደረሱ ሀላፊዎች ሊሆኑ ይችላሉ። ከነሱ ምን ይጠበቃል? ማረጋጋት፣ የማረጋጋት ስራ መስራት ነው። ሰዎች መጀመሪያ ሲረጋጉ ነው የምትመክሪያቸውንም ነገር የሚሰሙት ሌላው ደግሞ በጦርነቱ አካባቢ ያሉትን ሰዎች ራሱ በምንድን ነው መደገፍ ሜንቶርሺፕ መደገፍ እስከሆነ ድረስ አሁን እነሱ የሚፈልጉት ይኸኛል የአቅም ድጋፍ ከሆነ አቅማችንን ለነሱ አውጥተን ደግሞ መድረስ በምንችልበት ሁኔታ ለነሱም እየደረሰ ምክንያቱም ሜንቶርሺፕ በባህሪው ባላንስ ማድረግ ወይም ሚዛናዊነት አለው ምንድን ነው ሰላም ብቻ አይደለም ያጡ ሰላም ሲጠፋ ምግብ ይጠፋል ህክምና ይጠፋል ብዙ ነገር የስነ ልቦና ችግር አለ። ስለዚህ ያንን በምንደርስበት ሁኔታ በምንደርስበት አቅም ሁላችንም አብረን መሆናችንን የምናሳይበት አቅማችንን ማሳየት የጦርነት አካባቢ ባልሆንበት በአብዛኛው ኢትዮጵያ ውስጥ ደግሞ ዲስትራክቲቭ ሳይሆኑ ነገ ሌላ ቀን ነው፣ ነገ ያልፋል፣ ኢትዮጵያ ትቀጥላለች። ስለዚህ በርትተን አብረን ተያይዘን እንድንዘልቅ ተረጋግተን፣ ሁላችንም ተደጋግፈን ይችን ጊዜ እንድንሻገር እና ይሄንን እንደ ሜንቶር ለሌሎችም መምከር ይኖርብናል፣ ማለት ነው። ወጣቶች፣ ተማሪዎች፣ ልጆች ለተሻለ ሕይወት እንዲበቁ አስፈላጊ ከሆኑ ነገሮች አንዱ በሆነው በሜንተርሽፕ ወይም መካሪ ወይም ጠቋሚ ሰው የመኖር ሐሳብ ላይ ነው የተነጋገር ነው። በጣም ነው የምናመሰግነው። እኔም በደንብ አድርጌ አመሰግናቸዋለሁ። ወይዘሮ ፍጹም ከኛ ጋር ለነበራቸው ቆይታ እናመሰግናለን። ቀጣዩ መሰናዷችንም ለተማሪዎች የሚያገለግል አንድ አውታር ያስተዋውቀናል። ተስተማሪ የወጣቶችን የአስተሳሰብ ልቅና ለማሳደግ የፈጠራ አቅማቸውን የሚጨምሩ ስልጠናዎችን ለመስጠት የተቋቋመ አውታር ነው። በአውታሩ ስር ከሚቀርቡ አገልግሎቶች አንዱ የአይምሮ ጥላ የተሰኘው በበይነ መረብ ላይ የሚደመጥ መርሃ ግብር ወይም ፖድካስት ነው። ወጣቶችን ለተሻለ ውሳኔ ሰጭነት የሚያበቁ ሀሳቦችን እያጋሩ ከሚገኙ ሁለት ወጣቶች ጋር ሀብታሙ ስዩም ቆይታ አድርጓል። አስቀድመው ራሳቸውን ያስተዋውቃሉ። እኔ ሙሉ ስሜ እንግዲህ አበባ ፋንታን ነው የሚባለው። በሙያ ሲቪል መሐንዲስ ነኝ። የኢንቴሪየር ዲዛይን ባለሙያ ነኝ። ከዛ ደግሞ የአማራጭ ሕክምናም ፕራክቲስ አረጋለሁ። እኔ ደግሞ ካርሎ ኤርቶላ አባላለሁ። የፈጠራ ስራ ባለሙያና የስራ ፈጣሪ ነኝ። ሕይወቴ ውስጥ ትልቁ ጥሬ የሰውን ህልምና የራሴን ህልም ማሳቃት ነው። በጣም አመሰግናለሁ ሁለታችሁንም የአእምሮ ጥላ የተሰኘ በበየነ መረብ ወይም ኢንተርኔት ላይ የሚደመጥ መርሃ ግብር አዘጋጆች ናችሁ። መርሃ ግብሩን ለመጀመር ምክንያት የሆኗችሁ ጉዳዮች ምንድን ናቸው? እንዲሁም የአጠቃላይ መርሃ ግብሩ ትኩረቶችስ ምን ምን ናቸው? እንግዲህ ተስተማሪን ወይም ደግሞ የአእምሮ ጥላን ስንጀምር ፕሮግራሙ ይሄ የአእምሮ ጥላ የሚለው ፖድካስት በተስተማሪ በሚል ፕላትፎርም ስል ነው ያለው ተስተማሪን ስንጀምር እንግዲህ ዋናው አላማችን ምንድን ነው? የሰው ልጆች በውስጣቸው ራሳቸውን ችለው መንቀሳቀስ የሚያስችላቸው እውቀት፣ ጥበብ፣ ማወቅ ተሰጥቶን ነው የምንፈጠረው። ስንመጣ እና ተማሪ መሆን እንችላለን አስተማሪ መሆንም እንችላለን ነው ኮንሰፕቱ። ተስተማሪ ቃሉ ራሱ ሲገነባ ተማሪና ተስተማሪን አዋህደን ነው ማለት ነው። ተስተማሪ የሚለውን መድረክ የፈጠር ነው። የአይምሮ ጥላ ደግሞ እንግዲህ ምንድን ነው? ከዚህ አንድ ብራንች ነው። በዛ ላይ ልናነሳ የምንፈልገው ሀሳብ ምንድን ነው? የተለያዩ መወያያ ርዕሶችን እየመረጥን ወጣቶች፣ ከዛም ባለፈ ደግሞ ትልቅ ሰዎች ብዙ ጊዜ የማይነሱ ብዙ ጊዜ የማይወሱ ሀሳቦች ላይ እየተወያየን ማንነታችንን ራሳችንን ማሳደግ እና ማበልጸግ ነው ዋናው አላማ። ባጭሩ አመሰግናለሁ። ካርሎ፣ ወደ አንተ ልመለስ። መርሃ ግብሩ ሲጀምር ከውስጥ ወደ ውጭ ያለውን ድብቅ ድልድይ የምንገልጥበት ልዩ ጉዞ ነው ትላለህ። ያ ድብቅ ድልድይ ምንድን ነው? የድልድዩ ፋይዳስ ምንድን ነው? ድልድዩን በእርግጥ ይሄ ነው ማለት ይከብዳል። ግን ብዙችንም ማለት አይቻልም። ሁላችንም በህይወታችን አንድ ጊዜ አትሊስት አንድ ጊዜ ውስጣችን ያለው ስሜት ያለው ሀሳብ ያለው እንቅስቃሴ ከውጭ ዓለም ጋር ከሚገጥሙን ገጠመኞች ጋር ግንኙነት እንዳለው እንገምታለን። ግን ያ ግንኙነት ምንድን ነው? እንዴት ነው እነዚህ ሁለት ነገሮች የሚተሳሰሩት የሚለው ድልድዩ ነው። ለእያንዳንዱ ሰው የተለየ ነገር ነው። ለእኔ አንድ ነገር ሊሆን ይችላል። ለአንተ የተለየ ነገር ሊሆን ይችላል። ግን ዋና ፍሬ ሀሳቡ ያንን ድልድይ መግለጥ መቻል አለብናል። እዛ የውጭ ዓለም እንደ እንግዳ ይሆንብናል እና የሚገጥሙን ነገሮች በሙላ ወይ ያስፈሩናል ወይ ድብቅ እንድንሆን ያደረጉናል። ሰጮች ተስተማሪ የተሰኘውን አውታር ከፈጠሩት ሁለት ወጣቶች ጋር የነበረን ቆይታ ይህ ብቻ አይደለም። ቀሪውን ከድህረ ገጻችንና ከማህበራዊ ሚዲያ ገጾቻችን ላይ ታገኙታላችሁ። አሁን በአንድ ሙዚቃ እረፍት እናድርገን፣ እንመለስ።

አድማጮች ለምሽቱ የያዝናቸው መሰናዶች ተጠናቀቁ። በምሽቱን ስናስተናግዳቸው ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ንጉሱ ታምሬና እኔም አብሬያቸው ያመሾት ስመኝሽ የቆየ ነበርን። ነገ በተመሳሳይ ሰዓት በሌሎች ፕሮግራሞች እንጠብቃቸዋለን። ያላችሁን አስተያየት አት ቪኦኤ አማሃሪክ በማለት በፌስቡክና በትዊተር ገጾቻችን ላይ ልታደርሱን ትችላላችሁ። መልካም ምሽት።